የህወሀትና የሌሎች የኢህአዴግ አባል ድርጅቶች ልዩነት አሁን ያለበት ደረጃ መድረሱ ያልተጠበቀ አይደለም ይላሉ ምሁራንና የፖለቲካ ተንታኞች። ህወሀት ከኢህአዴግ አባል ፓርቲዎች ውህደት ራሱን ቢያገልም ሀገሪቱን እየመራ ያለውን መንግስት አብላጫውን ወንበር እንደማያሳጣውም ተናግረዋል። ትናንት የጀመረውን ስብሰባ ዛሬ ያጠናቀቀው የኢህአዴግ ምክር ቤት አዲሱን ውህድ ፓርቲ ህገ ደንብ በሙሉ ድምጽ ማጽደቁን በድረገጹ ላይ አስታውቋል። እስክንድር ፍሬው ዝርዝሮን ይዟል። ስብሰባውን ያጠናቀቀው የኢህአዴግ ምክር ቤት በዛሬው ውሎው የአዲሱን ውህድ ፓርቲ ህገ ደንብ በሙሉ ድምፅ ማጽደቁን በድረ ገጹ አስታውቋል። ትናንት በመጀመሪያ ቀን ውለው ደግሞ የፓርቲውን ውህደትና ወደፊት የሚመራበትን ፕሮግራም ማጽደቁ ይታወሳል። ይህ የኢህአዴግ ውህደት ድጋፍ ያገኘው ከአራቱ አባል ድርጅቶቹ የሶስቱን ነው። ህወሀት በሁለቱ ቀናት የምክር ቤቱ ስብሰባ አልተሳተፈም፣ ውህደቱንም አላጸደቀም። ይህ መሆኑ ግን የተጠበቀ እንደነበረ ነው ምሁራን የሚናገሩት ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና አለም አቀፍ ግንኙነት ትምህርት ክፍል መምህርና ተንታኝ ናቸው ሲጠበቅ የነበረ ይመስለኛል ምክንያቱም በአዲሱ የለውጥ አመራር ወደ ስልጣን መምጣት በኋላ ያለው ሁኔታ በግልጽ የሚታወቅ ነው የነበረው ተስፋ ምንድን ነው አንዳንድ ልዩነቶች ተቻችለው መስመር ይዘው አንድ ላይ ይመጣሉ የሚል ነበር አራቱ የግንባሩ አባል ድርጅቶች ማለት ወት ነው። ግን ይሄ ሊሆን አልቻለም። በተለይ በሰሞኑ እንደሰማ ነው ህወሓት የሚያስተዳድረው ክልል ምክር ቤት ተሰብስቦ በአዲሱ ውህደት እንደማይሳተፍ በግልጽ አሳውቋል። ስለዚህ የነበሩት አዝማሚያዎች ያመላክቱ ነበር፣ ይሄኛው ደግሞ የበለጠ ያጠናክሩታል። ስለዚህ የሚጠበቅ ፕሮፌሰር ካሳሁን እንግዲህ ኢህአዴግ በሁለት ሺ ሰባት በተካሄደው ሀገር አቀፍ ምርጫ ኢህአዴግ ሆኖ ንብን ምልክቱ አድርጎ ነው የተወዳደረው። አራቱ አባል ድርጅቶቻቸውም ክልሎቻቸውን እያስተዳደሩ ያሉት ማለትም አዴፓ፣ ኦዴፓ፣ ህወሓትና ደሄድን በንብ ምልክት ተወዳድረው በኢህአዴግ ስም ተወዳድረው ነው አሁን የብልጽግና ፓርቲ ውህደት በምክር ቤቱ መጽደቁን ተከትሎ ሁኔታዎችን አያወሳስብም ወይ? አሁን ማን ነው ማንን እያስተዳደረ ያለው የሚለውን በኢህአዴግ ስም ስለሆነ እያስተዳደሩ ያሉት ሁሉም ማለት ነው። ባለፉት ሁለት ሶስት ዓመታት ባየናቸው ሁኔታዎች የተለየ ሁኔታ ተፈጥሯል። አሁን አንተ ያልካቸው ነገሮች መደበኛ በሆኑ ሁኔታዎች ነው ከግምት ውስጥ የሚገቡ። ስለዚህ እርግጥ ነው በነበረው ሁኔታ እየቀጠለ እንዳልሆነ ይታያል፣ ይታወቃል። ብዙም የሚያስገርም አይሆንም ማለት አሁን ባለው ሁኔታ እስከሚቀጥለው ምርጫ ድረስ ማንም የትኛውን አቋም ያዘ ወይም አልያዘ በኢህአዴግ ስም የተመረጠው ስብስብ እየመራ ይቀጥላል። ውህደቱን ተቀላቀለም አልተቀላቀለም ለምሳሌ ህወሀት ትግራይን እየመራ ይቀጥላል። እስከሚቀጥለው ምርጫ ነው ሚ እንደሱ ነው መሆንም ያለ ውሀት ትግራይን እየመራ ይቀጥላል። ፌዴራል መንግስቱ ውስጥ ያለው ሚናም ይቀጥላል። ነገር ግን እንዲህ አይነት ውሳኔዎች በሚወሰኑበት ጊዜ የድርጅቱን ደንብ በሚፈቅደው መሰረት አብላጫ ድምጽ የተያዘበት አቋም ተግባራዊ የሆነ ይቀጥላል። ለምሳሌ ጠቅላይ ሚኒስትር አብይ ሲመረጡ ሙሉ ድምጽ አይደለም ያገኙት በ መቶ ስምንት ነበር ያገኙት ከመቶ ሰባ አካባቢ ስለዚህ አብላጫውን አቋም የደገፈው የድምጽ ብዛት ወሳኝ ይሆናል ማለት ነው። ፕሮፌሰር ከሳሁን እንግዲህ በፌዴራል መንግስቱም ያለው ሚና ይቀጥላል ብለዋል። አሁን ከአራቱ የኢህአዴግ አባል ድርጅቶች ህወሓት ውህደቱን አልተቀላቀለም። እነዚህኛዎቹ ውህድ ሆነው የብልጽግና ፓርቲ ሆነው ይቀጥላሉ ሶስቱ አዴፓ፣ ወዴፓና ደሂድን ማለት ነው። እንደዚህም ባለበት ሁኔታ ውስጥም በፌዴራል መንግስት ውስጥ ያለው ሚና ይቀጥላል ሲባል ምን ማለት ነው? ለምሳሌ ካለው አሰራር ለምሳሌ የተመረጡ የህወሓት አባል ድርጅቶች በፓርላማ ውስጥ ያሉ በፌዴሬሽን ምክር ቤትም ያሉ ይቀጥላሉ። ለምሳሌ የህወሓት አባላት የሆኑ የፌዴራል መንግስት ሚኒስትሮች በቦታቸው የሚቀጥሉ ይመስለኛል። አይ ድርጅታችን እንግዲህ ከዚህ አዲሱ ስብስብ ስለወጣ እንለቃለን ካላሉ ወስደቃል ይሄንን ይላሉ፣ አይሉም፣ አላውቅም። ካሉም ቢችላሉ ግንቦታቸውን ለቃል በአለም ላይ ካስ ካለው አሰራር አንጻር ኢህአዴግ እንግዲህ የጥምረት መንግስት ነው። ምክንያቱም ግንባር ነው። ኢህአዴግ አራቱ ድርጅቶች እንደ በአንድ ምልክት ተወዳድረው የፈጠሩት መንግስት ነው ያለው። ስለዚህ አንደኛው በአለም ላይ ካለው ተሞክሮ አንጻር እንዲያስረዱኝ ነው። የጥምረቱ አባል የሆነ ድርጅት አይ ከዚህ በኋላ የዚህ ጥምረት አባል አይደለውም ብሎ ራሱ ከወሰነ ነገሮች ባሉበት ይቀጥላሉ ወይ? ነው ወይስ የቀሩት የጥምረቱ አባላት በራሳቸው መንገድ ይሄዳሉ? አሁን ኢትዮጵያ ውስጥ ባለው ሁኔታ አብዛኛውን ስብስቡን ድምጽ ያላቸው አባላት በሁደት ለመቀጠል ወስነዋል። ለምሳሌ የጥምረት መንግስት ሊፈርስ የሚችለው አብላጫን ማግኘት ሳይችል ሲቀር ነው። በኢትዮጵያ ውስጥ ያለው ሁኔታ ይና ያመለክት ግን የጥምረት መንግስት ነው የሚባለው ኢህአዴግ መንግስት ምክንያቱም ራሳቸውን የቻሉ ድርጅቶች ናቸው አራቱ። አዎ ኢህአዴግ የሚለው ጥምረት ነው የአራቱ ጥምረት ነው። ከእነዚህ ከአራት እምረቶች አንዱ ቢወጣና መንግስት ያገኘውን በፓርላማ መንግስት የመሆን ተቀባይነት አናሳ ካደረገው መንግስት ይፈርሳል። ማስተዳደር ማስተዳድር ነው የምለው፣ መንግስት ማለት ስቴት ለሚለው ነው። ብዙ ማጠቃሚያ የምፈልገው። ነገር ግን በኢትዮጵያ ሁኔታ ይህ አይደለም። ሰላሳ ስምንት ድምፁን በህዝብ ተወካዮች ምክር ቤት ያለውን ድምፁን ሊነፍግ ይችላል። ዚህ ህዋት በህዝብ ተወካዮች ምክር ቤት ያለውን ሰላሳ ስምንት ድምፅ ለኢህአድግ ሊነፍግ ይችላል ነው የሚሉኝ ሚሉኝ ለጥምረቱ ወይም አሁን ተመርጦ በስራ ላይ ላለው መንግስት ሊነፍግ ይችላል። እንደዚህ ሆኖ አብላጫውን ድምፅ በህዝብ ተወካዮች ምክር ቤት አያሳጣውም። ምክንያቱም አሁን ያለውን መንግስት አብላጫ ድምጽ አያሳጣው አያሳጣውም ስለዚህ የነበረው ማስተዳድር ሊቀጥል ይችላል ማለት ነው። የኢህአዴግ ምክር ቤት ከአዴፓ፣ ኦዴፓ ህወሓትና ደሄድን በእኩል ቁጥር የተውጣጡ አንድ መቶ ሰማኒያ አባላት አሉት። በሁለቱ ቀናት ስብሰባ ላይ ግን ህወሓትን የሚወክሉት አርባ አምስት አባላት አልተሳተፉም። አፋርን፣ ሶማሌን፣ ጋምቤላን፣ ቤንሻንጉልንና ሀረሪን የሚያስተዳድሩት አጋር ድርጅቶች ግን ያለ ድምፅም ቢሆን ተሳትፈዋል። እነዚህ አጋር ድርጅቶች ከአዲሱ የብልጽግና ፓርቲ ጋር ለመዋሃድ የሚያስችሉ የመሸጋገሪያ ጉባኤዎች በየግል እንደሚያካሂዱም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ